The voice of America. ንብረታቸው በመቃጠሉ ሳቢያ ከቆቦ ከተማ ሸሽተው ወደ ሌላ አካባቢ መሄዳቸውን የገለጡ አንድ በንግድ ስራ ይተዳደሩ የነበሩ የአካባቢው ነዋሪ የትግርኛ ክፍል ባልደረባችን ገብረ ገብረ መድህን በስልክ አነጋግሯል። እነሆ ዘገባውን። የገዛይ ገብረ ኢየሱስ የት ነው የምትኖረው? ቆቦ ቆቦ። አሁን የት ነው ያለኸው? አሁን አላማጣ ነው ያለሁት። አላማጣ። እንዴት ከቆበ ወደ አላማጣ ሄድክ? ያው ካለው ግርግር አንጻር በጣም ከፍተኛ ግርግር ሲበዛ የትግራዮች ቤት እየተቃጠለ ነው። ከጓደኛ ቤት ነው ያደርኩት። በዛ አማካኝነት እየተጠናከረ ሲሄድ መከላከያ መጥቷል፣ ያሉ የጸጥታ ኃይሎችን ገብተው ነበረ። ምንም አይነት ስራ እየሰሩ አይደለም። እንግዲህ ረብሻው ሲበዛ፣ ቤቶቹን ሲቃጠሉ እቃዎቹ እንዳለ ተቃጥለዋል። ቆች እንዳለ ተቃጥሏል። እኔ ነጋዴ ነኝ። ሸቀጣሸቀጣሸቀጣ፣ የሸቀጣሸቀጥ ሱቅ አለ እና ሱቅ ነበረ። ያው አሁን የለም፣ ተቃጥለዋል ተጋጥለዋል። እንኳን ሱ መኖሪያ ቤት ምንም ነገር የለም እና በዛ ማኝነት ነው የተቃጠሉ የሱቅ መደብሮች የምታውቃቸው ዝርዝራቸውን ልትነግረኝ እንችላለህ? አሁን እንዴት መሰለህ እንዳለ የትግሬዎች የተባሉ እጣዎች የቀረ ነገር የለም። ተውና የሸጋጣ እነዚህ የድርጅት ሱቆች መኖሪያ ቤት እያንዳንዱን ተመርጠው ነው የተቃጠለው። እንትኖች ድርጅቶቹ በአይንን ገብተን አላየንም። ምክንያቱም የምናያበት ሰዓት እንትን የለም። እዛም መግባት አትችልም ካለው ኮንዲሽን አንጻር እና በዛም ማኝነት የኔ የተለከለ ማለት አይቻልም። አሉ የተባሉት እዛ ሱቆች እንዳለ ተቃትለዋል። የትግራይ ተወላጆች ብቻ እየተለዩ ነው የሚቃጠሉት ማለት ነው። እየተለዩት ለምንድን ነው? ምን ምን እኛ ራሱ እንዴት እንደሆነ በጨራሽ የምናውቀው አይደለ ነው። የብዙ አመት ነዋሪ ነን እዛ። ነገር ግን መምጫው ትእዛዙ ምን እንደሆነ በጨራሽ የምናውቀው ነገር የለን። ስንት አመት ተቀምጠሃል? ለስንት አመት ኖሮሃል እዛ አካባቢ? ሀያ አመት ሀያ አንድ አካባቢ ሀያ አንድ አመት እዛ ኖርሃል። ትዳርና ልጆች አሉ። ለሀገር ናቸው። እንደ አጋጣሚ ለበአል እንደሄዱ ናቸው። ወደ ቤተሰብ ቤት ለበአል ወደ ትግራይ የሄዱ ናቸው። በዛ አጋጣሚ ሊመጡ ነበረ፣ ሊመጡ አልቻሉ። እንዴት አመለጥክ አንተ? ማታ እንዲህ አይነት ኢንፎርሜሽኖች እየተወሩ ነበረ። እንግዲህ ከነሱ ወዳጅ ዘመድ አይጠፋም። ና እንዲህ እንዲህ አይነት ወሬዎች አሉ በሚባል አጋጣሚ ከስራ ቦታ ወጥቼ ሻይ ቡና እያልን ነበረ አስራ አንድ ሰዓት በጊዜ ነው የተጀመረው ትናንት። እና እንዴት አመለጥክ? እንዴት ወጣ? ጠማኝነት ነው እንዳልኩ ነው። በጓደኞች ምክንያት ነው ወደዛ ሊወጣ ቻልኩኝ እንጂ አላስተውኩትም። ያወቅኩት ነገርም የለ። በወንዝ ነገር አለ። በወንዝ አርገን ነው ልንወጣ ይቻል ነው። ወደ በረሀ የሆነ ትምህርት ቤት አለ። በዛ አርገን ነው ያወጣ ነው። አሁን መንግስት ምን ማድረግ አለበት? ምን መሆን አለበት? ምን መደረግ አለበት ብለህ ትላለህ? በተለይ ራሱ መፈተሽ አለበት ብዬ ነው ማስበው ራሱሽን መፈተሽ አለበት። ልዩ ትኩረት ተደርጎ ለነዚህ በልዩ መንገድ እንደዚህ የሚደረግበት ምክንያት እኛ ምንም እናውቀው ነገር የለም። ከድንጋጤው አንፃር እንግዲህ ሰላም ሲኖር ነው አገርም አገር ልትሆን የምትችለው። ና እኛ ሀገር ሰላም ብለን ልንሰራ እየሰራን ባለንበት ሰዓት ላይ የሰራ ተመልሶ እሳት የሚጋይበት ከሆነ መልሰ ሰላሳ አመት ሰርተህ ላታገኘው ነገር ነው። እንግዲህ ይህን ነገር የተከሰተውና የሞተ ሰው የተጎዳ ሰው አለ። እዛ አካባቢ በተፈጠረው ግርግር በተፈጠረው ብዙም አልሰማውም። የሚደውል ሰው እንጂ እኔ ደው እንዴት ሆነ ብዬ ብዙም አልጠየቁም። አመሰግናለሁ ለዘጠኝ ቃለም